ማህደር ዜና። የሶማሊያ ሕዝብ በ1960 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ነፃ ከወጣ በኋላ ትክክለኝነቱ ቢያጠራጥርም መሪውን በድምፁ መርጦ ነበረ። በ1969 ያኔው ጀነራል መሐመድ ዚያድ ባሬ የመሪነቱን ስልጣን ከተቆጣጠሩ ወዲህ ግን አጠራጣሪው ምርጫም ቀረ። ዚያድ ባሬ በ1991 ከስልጣን ከተወገዱ በኋላ ደግሞ እስከ 2009 በነበረው 28 ዓመታት ሶማሊያ የተመረጠ አይደለም፣ አንድነቷን የሚያስከብር ጠንካራ መሪም አልነበራትም። በ2017 በተደረገው ተዘዋዋሪ ምርጫ መሐመድ አብዱላሂ መሐመድ ፎርማጆ በቅጽላቸው ስልጣን ከያዙ ወዲህ የሞቃዲሾ ፖለቲከኞች፣ የኒውዮርክ ብራስልስ፣ አዲስ አበባ ዲፕሎማቶችም ቃል ተስፋ፣ ሶማሊያ ዘንድሮ አንድ ሰው አንድ ድምፅ በሚለው ስርዓት የሚመረጥ መሪ ይኖራታል የሚል ነበረ። ዛሬ ሶማሊያ በህዝቧ የተመረጠ ፕሬዚደንት አይደለም፣ ፕሬዚደንትም ጨርሶ የላትም። አሸባብም ዜጋዋን እያሰለሰም ይገድል ያሸብርባታል። የአፍሪቃ ህብረት ጦር ይተረማመስባታል። ኬንያም ቁልቁል የሚነዳት ቁስሏን ትጓጉጥባታለች። ሶማሊያ የክሽፈት አብነት ላፍታ እንዴት ለምን በል የአሸባብ ጥቃት የጦር አበጋዞች ስጋት የመራጩ ህዝብ ንቃት የጎሳ መሪዎች ክፍፍልና የምርጫ ማስፈጸሚያ ገንዘብ እጥረት ሰበብ ምክንያት ሆነው የሶማሊያ መሪዎች ምርጫ በተዘዋዋሪ እንዲሆን በ2009 ተወሰነ። በውሳኔው መሰረት የጎሳ መሪዎች 51 ተወካዮችን ይሰይማሉ። የጎሳ መሪዎቹ ተወካዮች አብዛኛውን ጎሳ እያሰባጠረ የምክር ቤት አባላትን ይመርጣሉ። የምክር ቤቱ አባላት ለአራት ዓመት ስልጣን የሚይዝ የሀገሪቱን ፕሬዚደንት ይመርጣሉ። በዚህ ስልት ሼክ ሸሪፍ ሼክ አህመድና ሐሰን ሼክ ማህሙድ ተመርጠው ለአራት አራት ዓመታት ሀገሪቱን መርተዋል። በ2017 መሐመድ አብዱላሂ መሐመድ የተመረጡትም በዚሁ ስልትና ውሳኔ መሠረት ነበረ። የመሐመድ አብዱላሂ መሐመድ ዘመነ ስልጣን ዛሬ ከማብቃቱ በፊት ሀገሪቱ አንድ ሰው አንድ ድምፅ የሚባለውን የቀጥታ ምርጫ ስርዓትን ገቢር እንደምታደርግ ፖለቲከኞቿ ቃል ገብተው ነበረ። የተባበሩት መንግስታት ድርጅት፣ የአውሮጳ ህብረት፣ የአፍሪቃ ህብረትም የሶማሊያ ፖለቲከኞች ቃልን ድርጊት ለማድረግ በገንዘብ በዲፕሎማሲና ጸጥታን በማስከበር እንደሚተባበሩ በተደጋጋሚ አስታውቀው ነበረ። ሁሉም ግን ዛሬ ያው በነበር የሚዘከር ታሪክ ብቻ ሆኗል። ጋዜጠኛ መሐመድ ኡመር ሁሴን እንደሚለው ፕሬዚደንት መሐመድ የዘንድሮው ተዘዋዋሪ ምርጫ ተራዝሞ ሀገሪቱ አንድ ሰው አንድ ድምፅ ለሚባለው ስርዓት እንድትዘጋጅ ፈልገው ነበረ። ፕሬዚደንቱ ከፌዴራል ክፍለ ግዛቶች ገዢዎች ጋር ሰሞኑን ባደረጉት ውይይትም ይህንኑ ሀሳብ አንስተው ነበረ። ፕሬዝደንቱና የፌዴራል ክፍለ ግዛቶቹ መሪዎች በተደጋጋሚ ሲወያዩ ነበረ። በውይይቱ ከተነሱት ነጥቦች አንዱና ዋናው ፕሬዝደንቱ የያዙትን ስልጣን እንዲራዘምላቸው መጠይቃቸው ነበረ። ፕሬዝደንቱ በመሰረቱ ዘመነ ስልጣናቸው እንዲራዘም የጠየቁት አንድ ሰው አንድ ድምፅ ለሚለው ምርጫ ለመዘጋጀት ብለው ነበረ። የተቀበላቸው ስላልነበረ ውይይቱ ተቋረጠ። ፕሬዚደንቱ ድፍን አራት ዓመት ሳይዘጋጁበት ወይም ችላ ብለውት ዘመነ ስልጣናቸው ሲያልቅ አሁን የቀጥታ ምርጫ ጉዳይን ማንሳታቸው በእርግጥ ስልጣናቸውን ለማራዘም ማመሃኛ ከመፈለግ በስተቀር ሌላ ሊባል አይችልም። ለተቀናቃኞቻቸው ደግሞ አንድ የምክር ቤት እንደራሴ ባለፈው ቅዳሜ እንዳሉት ግልጽ ማጭበርበር ነው። ምርጫው እንዳይደረግ ዋናው እንቅፋት ፕሬዝደንቱ ራሳቸው ናቸው። ለችግሮቹ ሁሉ ተጠያቂው የፌዴራል መንግስቱ ፕሬዝደንት መሆኑ ምንም ጥያቄ የለውም። ምክንያቱም ምርጫውን ማጭበርበር ፈልገዋልና። የተቃዋሚዎቻቸው ውግዘት፣ የፌዴራል ክፍለ ግዛቶች መሪዎች ቅሬታ፣ የምክር ቤት አባላት ጥርጣሬም ሲበዛባቸው ፕሬዝደንቱ ከአራት ዓመት በፊት የተመረጡበት የውክልና ምርጫ እንዲደረግ ፈቀዱ። ይሁንና በምርጫው ሂደት በተለይም የጎሳ ተወካዮችን ብዛት ለመወሰን ፕሬዝደንቱ ከክፍለ ግዛት አገረ ገዢዎች ጋር መነጋገር ግድ ነበረባቸው። ፕሬዝደንቱ ከሚደራደሯቸው የክፍለ ግዛት አገረ ገዢዎች ከሁለቱ ጋር የነበራቸው የቆየ የስልጣን ሽኩቻ ያቋረው ቂም ቁርሾ ደግሞ በድርድሩ ሂደት አደባባይ ወጣም። የጁባላንድ ከፊል ራስ ገዝ አገረ ገዢ አሕመድ መሐመድ ኢስላን መዶቤ በቅጽል ስማቸው በ2018 ከፕሬዝደንት መሐመድ ጋር ከተጋጩ ወዲህ የናይሮቢ መሪዎችን ሙጠኝ እንዳሉ ነው። ኬንያ ድንበር እየተሻገሩ የሚያጠቋትን አሸባሪዎች ለመውጋት በሚል ሰበብ አራት ሺህ ጦሯን ሶማሊያ ግዛት በተለይም አሕመድ መዶቤ በሚገዙት ጁባላንድ አስፍራ ከተደላደለች በኋላ ሶማሊያ ወስዳብኛለች የምትለውን ግዛት ለመቆጣጠር የሞቃዲሾን መፍረክረክ በዓይነ ቁራኛ ትጠብቃለች። መዶቤንም በአዲስ አበቦች ቋንቋ በእጇ አስገብታለች። ፑንትላንድ የተባለችውን ክፍለ ግዛት እንደ ነጻ ሀገር መግዛት የሚፈልጉት አገረ ገዢ ሰይድ አብዱላ መሐመድ የሞቃዲሾች ወዳጅ ባይባሉም የመዶቤ ግን ተቀናቃኝ ነበሩ። ፕሬዚደንት መሐመድ አብዱላሂ መሐመድ ከኢትዮጵያና ከኤርትራ መሪዎች ጋር ፍቅራቸው ጠንቶ ከአዲስ አበባ፣ ጎንደር፣ አስመራ ሲመላለሱ ናይሮቢዎች ሁለቱን የቀድሞ ባላንጦች ሌሎችንም አስማምተው በሞቃዲሾ መሪ ላይ አሳምፀው ጠበቋቸው። ሦስቱም የዳሮድ ጎሳ አባል ናቸው። ሦስቱም የጦር አበጋዞችን ያወግዛሉ። ሦስቱም የአክራሪ አሸባሪዎች ጠላቶች ናቸው። ሥልጣንና ጥቅም ሲሆን ግን አሕመድ መዶቤ እና ሰይድ አብዱላህ ከፕሬዝደንት መሐመድ ይልቅ ለኡሁሩ ኬንያታ አድረው የናይሮቢ ኪስማዩ ጋሮው የሶስትዮሽ የጋራ ግንባር መሰረቱ። አሕመድ መዶቤ አንድ አሕመድ መዶቢ፣ ፕሬዝደንት ፎርማጆ እና የፑንትላንዱ መሪ ሶስቱም የአንድ ጎሳ አባላት ናቸው። ሶስቱም ዳሮድ ናቸው። የኬንያ ጦር ጁባላንድ ከሰፈረ ጊዜ ጀምሮ መዶቢ ከኬንያኖች ጋር ጥብቅ ግንኙነት መፍጠራቸውን ፕሬዝደንቱ ይጠረጥሩ ነበረ። ፕሬዝደንቱ መዶቢን የሚቀናቀኑትን የኪስማዩ ወይም የጁባላንድ ዋና ከተማ ፖለቲከኞችን ይደግፉ ነበር። ኋላ ግን የኬንያው እሁሩ ኬንያታ የጁባላንድንም የፑንትላንድንም ተቀናቃኞች አስማሙና የፎርማጆ አንድ ጠላት ሆኑ። ፕሬዚደንት መሐመድ ቀጥታ ምርጫ ለማድረግ እንዘጋጅ በሚል ሰበብ ዘመነ ስልጣናቸውን ለማራዘም ያደረጉት ሙከራ ከከሸፈ በኋላም የሶማሊያም የፌዴራልና የክፍለ ግዛት መሪዎች በምርጫ ጉዳይ ብቻም ሶስቴ ተወያይተዋል። ሶስቴም አልተስማሙም። ለአራተኛ ጊዜ ለመነጋገር በቀጠሮ እንደተለያዩ ግን ጋዜጠኛ መሐመድ ኡመር ሁሴን እንደሚለው የጁባላንዱ አገረ ገዢ አሕመድ መዶቤ ማንዴራ ወደ ተባለችው አካባቢ ጦራቸውን አዘመቱ። ከማንዴራ ባጭር ርቀት ላይ በምትገኘው ቡልሃዋ ውስጥ የፌዴራሉ መንግስት ጦር ሰፍሯል። ሁለቱም አካባቢዎች ኬንያ ከሶማሊያ ቀምታ ከግማደ ግዛቷ ለመቀየጥ የምትፈልገው ግዛት አካል ነው። የሶማሊያ የፌዴራልና የክፍለ ግዛት መሪዎች ስለ ምርጫ ለመነጋገር ለአራተኛ ጊዜ ያደረጉት ስብሰባ የሞቃዲሾና የኪስማዩ ገዢዎች በሁለቱ አካባቢዎች በሰፈሩት ወታደሮች ምክንያት ሲነታረኩ ቆይቶ ያለ ውጤት ተበተነ። አርብ ጁበላንድ ስቴት የጁባላንድ ግዛት ጦሩን ኬንያ ድንበር አጠገብ ማንዴራ ውስጥ አስፍሯል። የሶማሊያ መንግስትም ጦሩን ቡልሃዋ ውስጥ አስፍሯል። ስለ ምርጫው ለመነጋገር በተደረገው ስብሰባ ላይ ፕሬዚደንቱ ቡልሃዋ የሰፈረውን ጦር ወደ ሞቃዲሾ እንዲስቡ እነ መዶቤ ጠየቋቸው። ፕሬዚደንቱ ግን ቡልሃዋ የሶማሊያ አካል በመሆኑ እዚያ የሰፈረው ጦር አይነሳም አሉ። አህመድ መዶቤ ፕሬዚደንቱን በመቃወማቸው ስብሰባው ከሸፈ። ለዛሬ ተይዞ የነበረው ፕሬዚደንታዊ ምርጫም ቀረ። ፕሬዚደንት መሐመድ አብዱላሂ መሐመድ ለምርጫው መሰረዝ ከሀገር ውስጥ ተቃዋሚዎቻቸው አልፈው በስም ባይጠቅሷትም ኬንያን ተጠያቂ አድርገዋል። ዱሰመረብ የተደረገው አራተኛው ዙር የምርጫ ጉዳይ ውይይት ፍሬ ያፈራል ብዬ ጠብቄ ነበረ። እንዳለመታደል ሆኖ አልተሳካም። ውይይቱ የከሸፈበትን ምክንያት ታውቁታላችሁ። ማስታወቂያ ሚኒስትሩም ትናንት ተናግረውታል። አሁን የምነግራችሁ በብሔራዊ ምርጫችንም ሆነ በአጠቃላይ በሶማሊያ የውስጥ ጉዳይ የውጭ ኃይላት ጣልቃ ገብነት አለ። የሶማሊያና የኬንያ ውዝግብ ተካሯል። ባለፈው ወር ጅቡቲ ላይ የተሰበሰቡት የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ በእንግሊዝኛ ምህጻሩ አባል ሀገራት መሪዎች ሁለቱን ሀገራት ለማስታረቅ ሞክረው ነበረ። ይሁንና መሪዎቹም እግረ መንገዳቸውን የገቡበት ሽምግልና ጠቡን ማለዘብ አልቻለም። ወትሮም የጅቡቲው መሪ በመገለል ስሜት እየቆዘሙ የሱዳኑም ከኢትዮጵያቻቸው ጋር እየተጓሸሙ ከካሜራ ታይታ ባለፍ የሞቃዲሾና የናይሮቢ ጠበኞችን የሚያስታርቁበት መሰረት፣ አቅም፣ ሞራልም ሊኖራቸው አይችልም ነበረም። ናይሮቢና ሞቃዲሾ አምባሳደሮቻቸውን ወደየሀገሮቻቸው ጠርተዋል። ለኬንያ በየወሩ በቢሊዮን የሚቆጠር ዶላር የሚያስገባው የኬንያ ጫት ሚራ ወደ ሶማሊያ አይገባም። የሶማሊያ ፖለቲከኞች ለስልጣን የሞቃዲሾ ናይሮቢ መሪዎች ለግዛት ሲሻኮቱ አሸባብ ሁለቱንም ሀገራት እያደባ ያሸብራል። በአንድ ቀን በአንድ የጥቃት አስራ ሁለት የስለላ ባለሙያዎች መገደላቸው የሶማሊያ ፖለቲከኞችን በጋራ የሚያቆም ታላቅ ሐዘን የአፍሪቃ ጎረቤቶቻቸውን ለእርዳታ የሚያሽቀዳድም በሆነ ነበረ። ስልጣን ለመያዝና የያዙትን ስልጣን ላለመልቀቅ የሚራኮቱት የሶማሊያ ፖለቲከኞች ግን የሰላዮቻቸውን መገደል ከቁብ የቆጠሩት አይመስሉም። ከሀያ ሺ በላይ ጦር ሶማሊያ ውስጥ ያሰፈረው የአፍሪካ ሕብረትም የምስራቅ አፍሪካዊቱ መስራች አባል ሀገሩ ፖለቲከኞች ሲጠላለፉ፣ በጎረቤቶቻቸው ግራ ቀኝ ሲላጉ፣ በምርጫ ሲወዛገቡም በቅርብ ርቀት እያንኮራፋ ነው። ምናልባት የዋሽንግተን ለንደኖች ትዕዛዝ ከእንቅልፉ ይቀሰቅሰው ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።